የኢትዮጵያ ብሔራዊ ምርጫ ቦርድ ሕጉን አሻሽሎ ለሚቀጥለው ለምርጫ ወቅት ዝግጅነቱን እየጀመረ ይገኛል። ይህም ዓለም አቀፍ ይዘት ይኖረው ዘንድ ባለድርሻ ወሳኝ አካላት ከተባሉት ተቀማጭነታቸው አዲስ አበባ ከሆኑት አምባሳደሮች፣ ከአፍሪካ ኅብረት አባል አገራት ወኪሎች ከሲቪል ማህበራትና የፖለቲካ ፓርቲ ተጠሪዎች በተገኙበት በአፍሪካ ኅብረት የስብሰባ አዳራሽ ተግባሩን ጀምረዋል። ጉባኤውን ካመቻቸው ከዩስ አሜሪካ አምባሳደር ማይክል ሬይነር በቅድሚያ ያስደምጡት። እንደምታውቁት ሁሉ ከፖለቲካ ፓርቲ ተሳታፊዎች ሌላ የዲሞክራሲ ሂደት አይታሰብም። ስለዚህም ነው ከሀገሪቱ ከሚገኙ የፖለቲካ ተጠሪዎች በዚህ እንዲገኙ በእኛ በኩል ያመቻቸ ነው። እንዲሁም የሚመለከታቸው ድርጅቶች እንዲካተቱ ያደረግ ነው። አሜሪካ በምንም አይነት መልኩ የተለየ ድጋፍ የሚያደርግበትም አይደለም። ይልቁኑ የኢትዮጵያ መንግስትና ህዝቦቿ የሚፈልጉትን የሚያንጸባርቁበት ይሆናል ትክክለኛ የሆነ ተፎካካሪ እና ገንቢ ሐሳቦች የሚስተናገዱበት መድረክ እንዲሆን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከቀደመው ልምድ የተገኘውን በማስተካከል የውጭ ታዛቢዎች እንደሚገኙ ሆኖ በሀገር ከተመሰረቱ በእራስ ተቋም መከናወን እንደሚኖርበት በኃላፊነት ስሜት እንዲሰራ አስገንዝበዋል። ከዚህ ቀደም እንደነበረው ምርጫ ዓለም አቀፍ ታዛቢዎች መጥተው ስለ ምርጫችን የሚነግሩን ምስክርነትና የሚነግሩን ሀቅ አስፈላጊ መሆኑ እንደተጠበቀ ሆኖ በዚህኛው ምርጫ የራሳችን ሲቪል ማህበራት የራሳችን ሲቪል ማህበራት ስንል ደግሞ በግራስሩት ደረጃ የዜጎቻችንን ስሜት ፍላጎት የዜጎቻችንን እውቀት እያዳበሩ እያደራጁ የሚመጡ እነዚያ ሲቪል ማህበራት ልክ ሰርታችኋል፣ ልክ አልሰራችሁም ብለው የሚዳኙበት ምርጫ ሊሆን ይገባል። ታዛቢዎቻችን ዓለም አቀፎቹ የራሳችንን ናሽናል የሆነ አገራዊ የሆነ ሙከራ በራሳችን በራሳችን ሲቪል ማህበራት ተዳኝቶ እና ለዚህ ዛሬ ነገር ሳትሉ ሲቪል ማህበራትን ለዛ የሚበቃ ዝግጅት ለዛ የሚበቃ አቅም ልትገነቡ ይገባል ብዬ በዚህ አጋጣሚ ማሳሰብ ፈልጋለሁ። በክብር እንግድነት የተገኙት የሀገሪቱ ፕሬዚዳንት ወይዘሮ ሳህለወርቅ ዘውዴ ከአካበቱት ልምድ ለታዳሚዎች ከመድረክ አስደምጠዋል። ዲሞክራሲን ለሚሻ ሀገር ወደ ስልጣን ለመምጣት ያለው ብቸኛ አማራጭ ምርጫ ነው። እዚህ ዛሬ የተቀመጥንበት አዳራሽ የአፍሪካ አንድነት ድርጅት ብሎም አፍሪካ ህብረት የሆነው ብዙ ተለፍቶበት ዛሬ በሀይል ስልጣንን መያዝ በአህጉራችን ላይ እየጠፋ የመጣው ከዚህ በመነሳት ነው። ይህ እኛንም የሚመለከት ነው። በዚህ አንጻር አህጉርም ሆነ ሀገራችን ብዙ ሄደናል። በምርጫ ውጤት የሚመጣ መንግስት የስልጣኑ መሰረት መሆን ያለበት የህዝብ ፍላጎት ነው። ቀጣዮቹ የፖለቲካ ሂደቶቻችን በጠንካራ መሰረት ላይ እንዲመሰረቱ ለማድረግ እድል ያስገኝልናል። እስካሁን በሀገሪቱ በሰፊው እየተነገረ ያለው የብሔራዊ ምርጫ ሰሌዳ ይራዘም አይራዘም በሚለው ላይ ነው። በዚህ ነጥብ ዙሪያ የፖለቲካ ተንታኝና በምርጫ ዙሪያ ባለሙያ አቶ አጥናፉ ብርሃኔ ሀሳባቸውን ያጋራሉ። ለምሳሌ ምርጫው በጣም ቀርቧል። የፖለቲካ ፓርቲዎች ዝግጅት አላደርጉም። ጠንካራ ሲቪል ሶሳይቲዎች አልነበሩም፣ በነበረው አፈና ምክንያት በአሁንም አዳዲስ ናቸው። ና ኢቭን የምርጫውን ፕሮሰስ ራሱ የመታዘብ ሪፖርቶችን የማጠናከር ድክመት ሊታይባቸው ይችላል። የሚላለ ፖለቲካ ፓርቲዎች ተዘዋውሮ መቀስቀስ አቅም ጉለት ሊታይባቸው ይችላል። ከራሳቸውም ድክመት አንዳንዴም፣ እንዲህ አይነት ኮንፈረንሶች እንደውም ቀደም ብለው ነበር መዘጋጀት የነበርባቸው ና ለዚህ ምርጫ ማዘጋጀቱ በጣም ከባድ ስራ በጣም ብዙ ብዙ ጉልበት የሚጠይቅ ስራ ነው። እስቲ አብረን የምናየው ይሆናል። ከተስፋ ጋር ጌታቸው ጥላይ ጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ።